የዛሬው የዜና መጽሔት ጥንቅራችን በአራት ርዕሶች ላይ ያተኩራል። እነሱም በተባበሩት መንግስታት ድርጅት የተውለበለበው የፍልስጤም ሰንደቅ ዓላማ፣ ርዕሰ ሊቃነ ጳጳሳት ፍራንሲስ በኬንያ፣ የጀርመን ጦር የሶሪያ ተልዕኮና በጀርመን የኢትዮጵያውያን ሴቶች ማህበር ጉባኤ ናቸው። የፍልስጤም ሰንደቅ ዓላማ ለመጀመሪያ ጊዜ ከዛሬ ጀምሮ አዲስ አበባ በሚገኘው የተባበሩት መንግስታት የአፍሪቃ ኢኮኖሚክ ኮሚሽን ወይም ኢሲኤ ቅጥር ግቢ ውስጥ መውለብለብ ጀምሯል። ይህም በተባበሩት መንግስታት ውሳኔ መሰረት የተከናወነ ሲሆን በስርዓቱ ላይ በርካታ የውጭና የሀገር ውስጥ አምባሳደሮች እንዲሁም ጥሪ የተደረገላቸው የተለያዩ የልማት ተቋማት ተጠሪዎች ተገኝተዋል። በዚሁ ስነ ስርዓት ላይ የተገኘው የአዲስ አበባ ዘጋቢያችን ጌታቸው ተድላ ኃይለ ጊዮርጊስ ቀጣዩን ዘገባ አልኮልናል። በተባበሩት መንግስታት ድርጅት ቋሚ ላልሆኑ የታዛቢ ወንበር እያላቸው ወደ ቋሚ ታዛቢነት የወንበር ስፍራ እንዲኖራቸው ይደረግ በሚለው መሰረት ፍልስጤም ሰንደቅ ዓላማዋን ከሌሎች አባል መንግስታት ጎን እንድታውለበልብ አጽድቋል። በአዲስ አበባ በዓለም አቀፉ የአፍሪካው ዘርፍ ጽፈት ቤት በምሕፃረ ቃሉ በኢሲኤ ቅጥር ግቢ ውስጥ ለመጀመሪያ ጊዜ ይህ ውሳኔ ተግባራዊ ተደረገ። የፍልስጤም ሰንደቅ ዓላማ እንዲውለበለብ በተደረገበት ወቅት የተባበሩት መንግሥታት የድርጅቶች አስተባባሪ ከዋናው ጸሐፊ ባንኪሙን መልእክት መነሻ ያሰሙት ወይዘሮ አህማ ኤዚያ ኮምዋ ኦኖቺ ይህ ሰንደቅ ዓላማ ከመላው አባል መንግሥታት ጎን በተርታ መሰለፉ ነው። በእኛ በኩል ሰላም እንዲሰፍን በሚደረገው አካሄድ ሁሉ ቃል የምንገባበት ነው። ፍልስጤማውያንም ሆኑ እስራኤላውያን የሚገባቸው ነውና። በእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ቀደም ሲል የሀገሪቷን ነባራዊ ንብረቶች እንዳይነኩ የሚለውን ደጋግመው ያረጋገጡትን እተማመናለሁ። ቀደም ሲል የተደረሰበትን ስምምነት ተግባራዊ ማድረግም ስለሚኖርባቸው ነው። በዚህ መነሻነት ሂደቱን ማመቻቸት ለሁሉም ወገናት እምነት የሚያሳድር ስለሚሆንም ነው። በመድረክ ንግግራቸውን ካሰሙት ውስጥ የአረብ ሊግ አባል ሀገራት ተወካይ ሳሌህ ማሉድ ሳሃቡን፣ በዚህ አጋጣሚ የፍልስጤም አስተዳደር እና ፍልስጤማውያንን በዚህ በተቀናጀ የትግል ውጤት ምስጋናዬን አቅርባለሁ። በተባበሩት መንግሥታት የተለያዩ ድርጅቶች ውስጥ አባል መሆንና ዋናው መስሪያ ቤቱ እና በአባል ሀገራት ጎን የፍልስጤም ሰንደቅ ዓላማ ማውለብለብ ድል ነውና ነው። በኢትዮጵያ የፍልስጤም አምባሳደር ዕለቱን እንዴት እንደሚያዩት ጥያቄውን ያቀረብኩላቸው ለዶክተር ናሲር አቡጃይሽ። ይህ የኢሲኤ ጽህፈት ቤት የተባበሩት መንግስታት አንደኛው መስሪያ ቤት ነው። አለም አቀፉ መስሪያ ቤት ሰንደቅ ዓላማው በአራት ቦታዎች እንዲውለበለብ ውሳኔ ባሳለፈው መሰረት ነው። እንዲሁም በኒውዮርክ ጄኔቫ፣ ናይሮቢ እና አሁን ደግሞ በአዲስ አበባ መሆኑ ነው። ለእኔ የዚህ ሰንደቅ ዓላማ መውለብለብ ትልቅ እርምጃ ነው ላለሁ፣ ምሳሌያዊ ነው። ሆኖም ትልቅ እርምጃ ነው። ለፍልስጤም ነጻነት ትልቅ ጎህ ቀዳጅ ነው። ይህችን ሰንደቅ ዓላማ ለማንሳት ሕይወታቸውን የሰዉትን ያስታውሰኛል። ሌላ ላስታውስ የመወደው በቁጥጥር ስር በወደቅንበት ዘመን ፍልስጤማውያን ሰንደቅ ዓላማቸውን እንዳያውለበለቡ እየተከለከሉ ነበረ አድርገው ቢገኙ ግን የአስር ዓመታት እስር ይፈረድባቸው ነበረ። ስለዚህ ዛሬ ይህንን ዕለት ለማየት መብቃታችን ኩራት ይሰማናል። እርግጠኛ ነኝ አንድ ቀን በምሥራቅ ኢየሩሳሌም ነዋሪዎች እንደምንሆን፣ በአፍሪካውያን በኢትዮጵያውያን እና በወዳጆቻችን ድጋፍ አንድ ቀን ነጻነታችንን እንቀዳጃለን። መንግሥት መስርተን ከእስራኤል ጋር በጉርብትና በሰላም እና በጸጥታ በአካባቢ መኖር እንችል ዘንድ እጃችንን እንዘረጋለን ጌታቸው ዘላይ ለጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ አድማጮች በዚህ ዘገባ ላይ ያላችሁን አስተያየት በስልክ ቁጥር 0049 17 22 66 69 44 ላይ አጭር የጽሑፍ መልእክት በመላክ አካፍሉን የካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ካለፈው ረቡዕ ጀምረው እስከ ዛሬ ኬንያን ጎብኝተዋል። በዚሁ ጊዜ በሀገሪቱ ከተወለዱት ሕጻናት መካከል ቢያንስ 15ቱ ፍራንሲስ የሚል መጠሪያ ስም ተሰጥቷቸዋል። አንዲት ነፍሰ ጡር እንደውም በቀላል የተገላገሉት ርዕሰ ሊቃነ ጳጳሱ ወደ ኬንያ በመምጣታቸው ነው ሲሉ ተናግሯል። ካቶሊካዊው መንፈሳዊ መሪ ከኬንያ ቀጥለው ወደ ዩጋንዳ ከመጓዛቸው በፊት ዛሬ በአስር ሺህ ለሚቆጠሩ ኬንያውያን ንግግር አሰምቷል። በርካታ ኬንያውያንም የእሳቸው ምስል ያለበትን ቲሸርት ለብሰው ወደ ጎርዳና በማውጣት ፍራንሲስን በደስታ ተቀብሏል። ስለ ርዕሰ ሊቃነ ጳጳሳቱ ወደ ኬንያ መጓዝ ኬንያ የሚገኘው ወኪላችን ፋሲል ግርማን በስልክ አነጋግሬዋለሁ። ፋሲል፣ ርዕሰ ሊቃነ ጳጳሳት ፍራንሲስ ዛሬ በሺዎች የሚቆጠሩ ኬንያውያን በተሰበሰቡበት ንግግር አሰምተዋል። የዲስኩራቸው ዋነኛ ትኩረት ምን ነበር? ዛሬ ፖፕ ፍራንሲስ በኬንያ ቆይታቸው የመጨረሻቸው ንግግር በኬንያ ስፖርት ማዕከል ወይንም ካሳራኒ በመባል በሚታወቀው ስቴዲየም ነው ያደረጉት። ረፋድ ላይ በጀመረው በዚህ ፕሮግራም ፖፕ ፍራንሲስ መቶ ሺህ ለሚሆኑ በስቴዲየሙ ለሚገኙ ወጣቶች ሙስናን፣ ብሄርተኝነትን እና ጎሰኝነት ላይ አክራሪነት ላይ ያተኮረ ንግግር አሰምተዋል። በንግግራቸው ሙስና በመንግስት ተቋማት ብቻ ሳይሆን በሁሉም ቦታ በቫቲካን ቤተ ክህነትን ጭምር የሚገኝ ነው ሙስና የህይወት መንገድ አይደለም፣ የሞት መንገድ ነው። ሙስና ውስጥ ያሉ ሰዎች ሰላም የላቸውም። ሙስና በሀገራችሁ እና በህዝባችሁ ዘንድ እንዳይኖር ከልብ ከፈለጋችሁ ከአሁኑ መታገል መጀመር አለባችሁ ብለዋል። እንደዚሁም ብሔርተኝነትን ለመታገል በጋራ እንነሳ፣ ብሔርተኝነት ሀገር ያጠፋል የሚል ንግግር አሰምተዋል። አክራሪነትንም በተመለከተ አክራሪዎች ስርዓትና ያልተማሩ ወጣቶችን ወደ ተስፋ መቁረጥ ደረጃ ሲደርሱ ለኩ አላማቸው ማዋያ ይቀጥሯቸዋል። ወጣቶች በአካሪነት እንዳይጠለፉ የትምህርት ዕድልና የስራ ዕድል ሊሰጣቸው ይገባል የሚል ንግግር ላይ ያተኮረ ነው ዛሬ ያሰሙት ዲስኮርስ። ካቶሊካዊው መንፈሳዊ መሪ እስካሁን በኬንያ ባደረጉት ቆይታ የተለያዩ ቦታዎችን ጎብኝተዋል። በተለይ ናይሮቢ አንድ የድሆችን ሰፈር በጎበኙበት ወቅት ለእኔ ድሆች የተለየ ቦታ አላቸው ሲሉ ተሰምተዋል። ይህ አባባላቸው በኬንያውያን ዘንድ እንዴት ይታያል? እርግጥ ነው ፖፕ ፍራንሲስ የተለያዩ ንግግሮችን በተለያየ ቦታ አድርገዋል። ናይሮቢ በሚገኘው ስካንጋሜ በሚባለው የድሆች መንደር ተገኝተው በቅዱስ ዮሐንስ የካቶሊክ ቤተ ክርስቲያን ንግግር አሰምተዋል። በአብዛኛው የከተሞች ስደት አድሏዊና ድሆችን እያገለለ የመጣ ስለሆነ አዲስ አይነት የቅኝ ግዛት ስርአት እንደተዘረጋ የሚቆጠር ነው የሚል ንግግር ነው ያሰሙት። በካንጋሜ ከመቶ ሺህ ሰዎች በላይ እጅግ በተጠጋጋ እና በተጨናነቀ ሁኔታ የሚኖሩበት አካባቢ ነው። አብዛኛው እዛ አካባቢ ያሉ ሰዎች አስተያየት የሰጡት በናይሮቢ ውስጥ ካሉ ትላልቅ መንደሮች ይልቅ መርጠው እኛን መጎብኘታቸው ለእኛ የተለየ ትኩረት መስጠታቸውን እና የተለየ ግምት መስጠታቸውን ያሳያል የሚል ነው። በእርግጥ ፖፕ ፍራንሲስ ትላንትናም በነበረው ንግግራቸው በተለይ ለናይሮቢ ዩኒቨርሲቲ ውስጥ ተገኝተው ሲናገሩ ለድሆች ቦታ ስጡ፣ ድሆችን አስታውሱ፣ የተቸገሩትንም ሊሰሩ ይገባል የሚል ነው የተናገሩት። ንግድ እና በአብዛኛው ትኩረት ሊሰጣቸው እንደሚገባ ለአጠቃላይ ለህዝቡ የሰበኩበት ሁኔታ ነው። በዚህ በሶስት ቀን ጉብኝታቸው ፋሲል፣ የእሳቸው ኬንያን መጎብኘት ለኬንያ ምን አይነት ፋይዳ ይኖረዋል ወይም ያመጣል ተብሎ ይገመታል? ፖፕ ፍራንሲስ ወደ ኬንያ የመጡት እንግዲህ ኬንያ በመስቀለኛ መንገድ ላይ ባለችበት ሁኔታ ነው ነው የሚሉት አብዛኛዎቹ የፖለቲካ ተንታኞች። በተለይ የሙስና ችግር ስር እየሰደደ የመጣበት ነው። ከዛ በተጨማሪ ደግሞ በአክራሪዎች የተነሳ በተለይ አልሸባብ የተለያዩ ጥቃቶችን እያደረሰ ያለበት ሁኔታ ነው እና ትልቅ የሽብር ስጋት ያለበት፣ እንደዚሁ ደግሞ የብሄርተኝነት በ ብዛት ጎልቶ የሚታይበት ወቅት ነው። እና የኬንያ ሕዝብ ሙሉ ተስፋ ያላደረበት ጊዜ ስለሆነ የእሳቸው መምጣት አዲስ ተስፋን እንደሚጭር እንደዚሁም ደግሞ የኅብረተሰቡ መነቃቃት የበለጠ እንደሚጨምር ነው የታሰበው። በንግግራቸውም በብዛት ለሕዝቡ ተስፋ እንዲኖረው በእምነታቸው እንዲጸኑ እና መልካም የሆነ ባህሪም የሚኖራቸው የሰበቁበት ሁኔታ ስለሆነ እንደ በጎ ሁኔታ ነው ይታየው። ፋሲል ግርማ ከናይሮቢ ኬንያ፣ አመሰግናለሁ። እኔም አመሰግናለሁ። ራሱን እስላማዊ መንግስት ሲል የሚጠራው ቡድን ፓሪስ ላይ ጥቃት ከሰነዘረና በርካታ ሰዎችን ከገደለ ከሁለት ሳምንት በኋላ ሌሎች የአውሮፓ ሀገራትም በዚህ ቡድን ላይ እርምጃ እንዲወስዱ ፈረንሳይ መጠየቋ ይታወሳል። በዚህም ጥያቄ መሰረት ጀርመን፣ ፈረንሳይ ሶሪያ ውስጥ በጀመረችው ትግል ላይ ከጎኗ እንደምትቆም የጀርመን መከላከያ ሚኒስትር ኡርዙላ ፎን ደር ላይንና የውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይን ማየር ትናንት በበርሊን ይፋ አድርገዋል። አንዳንድ የተቋሚ ፓርቲዎች ግን ውሳኔውን አውግዘዋል። የጀርመን መከላከያ ሰራዊት ወይም ቡንደስፌር በዚህ በሶሪያ በጀመረው ትግል ውስጥ የሚኖረው ሚና ምን ሊመስል እንደሚችል በርሊን የሚገኘው ወኪላችን ይልማ ኃይለሚካኤል የላከልን ዘገባ በአጭሩ ቃኝቷል። የጦር ዘመቻው ከትላንት ጀምሮ የማይቀር ጉዳይ ሁነዋል። አደጋ እንዳለውና ወደፊትም ዘመቻው እንደሚኖረው የመከላከያ ሚኒስትሯ ወይዘሮ ኡርሱላ ፎንደርላይን ተወዲሁ ለህዝባቸው እንዲያውቁት ግልጽ አድርገዋል። የጦር ዘመቻ ሁል ጊዜ አደጋ አለው። አለ ጥርጥር ተሳትፏችንም ያልታሰቡ ችግሮችን ይዘው እንደሚመጣም እናውቃለን። ያም ሆኖ የምንገባበት ጦርነት አዲስ ሳይሆን፣ ነገሮች ሁሉ ተስተካክለው መልክ ይዘው የሚጓዙበት ጦርነት ነው። ሚኒስትሯ ይህን ያሉት የጣምራ መንግስት አባሎች የክርስቲያን ዲሞክራቶቹና የሶሻል ዲሞክራቶቹ አስቸኳይ ስብሰባ ጠርተው በጉዳዩ ላይ ተነጋግረው ለፈረንሳይ መንግሥት ጥያቄ መልስ እንስጥ ብለው በጋራ ከወሰኑ በኋላ ነው። የፈረንሳይ መንግሥት ከጎኑ ቆመን እንድንዋጋ ለጠየቀን ጥያቄ ተመካክረን ይህን የመሰለ መልስ ላይ ሁላችንም በጋራ ደርሰናል። ተሳትፏችንን በሦስት አብይ አቅጣጫዎች ላይ ያተኩራል። እሱም ሽፋንና ከለላ ለመስጠት ከአየር ላይ ሆኖ አካባቢውን በአውሮፕላን መቆጣጠርና መረጃ መሰብሰብ፣ ከዚሁም ጋር በሦስተኛ ደረጃ በሎጂስቲክ አቅጣጫ አብሮ መስራትን ያካትታል። ከተለያዩ የዜና ወኪሎች እዚህ እንደተሰማውና ዛሬ የወጡት ዕለታዊ ጋዜጣዎች እንደዘገቡት ከአራት እስከ ስድስት የሚደርሱ የጦር አውሮፕላኖችን ከአንድ ሽፋንና ከለላ ከሚሰጥ የጦር መርከብ ጋር ወደ ሶሪያ ለመላክ ወስነዋል። በተጨማሪም አየር ላይ በበረራ የሚገኙትን የጦር አውሮፕላኖችን መሬት ሳያርፉ እዛው አየር ላይ ነዳጅ ዘይት የሚሞላ ልዩ አውሮፕላን ለመላክ ጀርመኖች አቅደዋል። እሳቸው እንደዚህ ሲሉ በጀርመን ሸንጎ ውስጥ የተቃውሞውን ወንበር እዚህ ከተማ ከአረንጓዴው ፓርቲ ጋር የሚጋሩት ዲሊንክ የሚባሉት የግራዎቹ ድርጅት የጀርመንን ጦር ተሳትፎ እነሱ ተቃውመውታል። በሶሪያ እነሱ እንደሚሉት It is absolut verantwortungslos von der Bundesregierung, dass sie Deutschland በመሳሪያ ሳይሆን ለውጥ ወደፊት የሚመጣው በዲፕሎማቲክ ንግግር፣ በጋራ ጉዞ ነው ብለው እርምጃውን አጥብቀው ተቃውሞታል። አልፎ ተራምደውም ግራዎቹ የጦር መሣሪያ ለሳውዲና ለካታር ጀርመን ለእነሱ እንዳሸጥ ደጋግመው ጠይቀዋል። በእኔ ግምት ጀርመን የጦር አውሮፕላኗን ወደ ሶሪያ ለመላክ መወሰን አዲስ ነገር አይደለም። ከዚህ በፊት በተለያዩ አካባቢዎች ጀርመን ወታደሮቿን ወደ አፍጋኒስታንና ወደ ኮሶቮ እንደዚሁም ወደ ሌሎች ቦታዎች በተደጋጋሚ ይልካለች። ሶሪያም በተመለከተ ነገሩን ችላ ብላ ባለፉት ጊዜያት ቆይታለች። አሁን ግን ስደተኛው ሲጎርፍ አንድ ነገር ማድረግ አለብን ብላ ተነስታለች የሚለውን አስተያየታቸውን ሚስተር ማርኩስ ኪም የሚሊተሪ ጠበብቱ ለዶቸ ቬሌ ግልጽ አድርገዋል። የአረንጓዴው ፓርቲ ተጠሪዎችም እስካሁን ድረስ በሶሪያና በኢራቅ አሜሪካኖቹ ሆኑ ታላቋ ብሪታንያ፣ ፈረንሳይ የሆነች ሩሲያ ወይም ደግሞ የአረብ መንግስታት ዘመቻ አሁን ከተወሰነው ከጀርመኖች እርምጃ ጋር በተባበሩት መንግስታት ድርጅት የግድ መደገፍ አለበት ብለው እነሱም ተነስተዋል። የሶሪያን ዘመቻ አስመልክቶ ሁለት ከባድ ጥያቄዎችም አብሮ ተነስተዋል። አንደኛው በጦር አይሮፕላን ብቻ አይኤስን መደብደብ በቂ አይደለም፣ ስለዚህ የእግረኛ ጦር ያስፈልጋል የሚለው ጥያቄም አሁን እየተጠናከረ መጥተዋል። እዚያም ላይ ነማን ይሰለፉ ሲባል አውሮፓኖቹ ወደዛ እንደማይወርዱ ግልጽ አድርገዋል። ሁለተኛው ጥያቄ ከድል በኋላ ምን አይነት የሽግግር መንግሥት ለሶሪያ በሚለው ጥያቄም ላይ ሌላ አዲስ ሙግት ተከፍተዋል። ይልማይል ሚካኤል ዶቸቨለ ራዲዮ ጣቢያ ከበርሊን ከተማ። ባለፈው ቅዳሜ በጀርመን ፍራንክፈርት ከተማ የኢትዮጵያውያን ሴቶች ማህበር በጀርመን የተሰኘው ማህበር ስብሰባ አካሂዶ ነበር። በዚሁ ስብሰባ ላይ ከአውሮጳ ከመካከለኛው ምስራቅና ከዩናይትድ ስቴትስ የኢትዮጵያ ሴቶች ማህበራትን ወክለው የመጡ ተጋባዦች ተገኝተዋል። ሴቶች የበለጠ መተባበርና የጋራ ግንባር መፍጠር እንዳለባቸው በስብሰባው ወቅት ተገልጿል። የጉባኤው አዘጋጆች መሰል የሴቶች እህት ማህበራት ግንኙነታቸውን የበለጠ እንዲያጠናክሩም አሳስበዋል። የፍራንክፈርት ወኪላችን ጎይቶም ቢሆን በዚሁ ዝግጅት ላይ ተካፍሎ ነበር። ጀርመን ፍራንክፈርት የሚገኘው የኢትዮጵያውያን ሴቶች ማህበር ከራይን ማይን ኢትዮጵያውያን ማህበረሰብ ጋር በመተባበር ሴቶች በቤተሰብ ብሎም በማህበረሰብ ያላቸውን ድርሻ በተመለከተ ሰፊ ግንዛቤ ለታዳሚው ያስጨበጠ ታላቅ የውይይት መድረክ ፍራንክፈርት ከተማ ተካሂዷል። የውይይቱ ዓላማ ሴቶች ያላቸውን አቅምና የሥራ ልምድ አቀናጅተው በሴቶች ጉዳዮች ዙሪያ የተጋረጡ ችግሮችን ለመቅረፍ እና ብሎም ለማስወገድ ከፍተኛ ሚና መጫወት እንዲችሉ ሁኔታዎችን ለማመቻቸት ነው። በውይይቱ መድረክ ከሩብ ዘመን በላይ በወግቦቿ እና በሥነ ግጥም ሥራዎቿ ሕዝብን ያገለገለች አንደበተርቱ እና ተወዳጇ አርቲስት ዓለም ፀሐይ ወዳጆ ሥራዎቿን ይዛ በእንግድነት ተገኝታ ነው። ከዩናይትድ ስቴትስ ጋዜጠኛ ርዮት አለሙና ጋዜጠኛ ብሩክታዊት በተካሄደው ውይይት ተሳትፎ ነበር። አርቲስት ዓለም ፀሐይ ወዳጆ ባደረገችው ንግግር በኢትዮጵያ ሴቶች ለእኩልነት፣ ለፍትሕና ለትምህርት መስፋፋት እውን መሆን በተለያዩ ወቅቶች ከፍተኛ ትግል ማካሄዳቸውን ተናግራለች። እንደ አብዛኛው የአፍሪካ ሀገር ሴቶች በረሃብ፣ በድህነት፣ በችግር፣ በጤና እጦት፣ በማህበራዊ እና ፖለቲካ ችግር ግንባር ቀደም ገፈት ቀማሾቹ ሴቶች ናቸው። ገና ከውልደት ጀምሮ ለቤተሰብ ኃላፊነት መታጨትና የኑሮ ውጣ ውረድን መሸከም የሴት ፆታ ምድብ ተደርጎ ተወስዷል። ይሁን እንጂ የህብረተሰብ ነፃነትና እኩልነት በሌለበት ምድር ላይ የሴቶች ነፃነትና መብት ይከበራል ብሎ ማሰብም ከንቱነት ነው። ዛሬም በህዝባችን ላይ እየደረሰ ያለው የረሃብ ስቃይ ከምን ጊዜውም በላቀ ሁኔታ ከፊታችን መጋረጡን ሁላችንም ሰምተናል። በህብረተሰባችን ውስጥ የሚደርሰውም በደል በቃኝ ብለው መፍትሄው ከራስ የሚመነጭ ቆራጥ ትግል መሆኑን አምነው በተለያየ ጊዜ በተለያየ ስርዓት ውስጥ የታገሉ ውድ ሴቶች እንዳሉን አይዘነጋም። አሁን ደግሞ በስልጣን ላይ ባለው መንግስት የሴቶች ጉዳይ ጽሕፈት ቤት፣ የአዲስ አበባ ሴቶች ማህበር፣ የኢትዮጵያ ሴቶች ጠበቆች ማህበር እና የመሳሰሉት ሌሎች የሴት ድርጅቶች ተፈጥረዋል። መፍትሄ የሚገኘው በህጎች መደንገግ ሳይሆን በህጎች ስራ ላይ መዋል ነው። አርቲስት ዓለም ፀሐይ ወዳጆ እቴጌ ጣይቱን ሁለንተናዊ ክህሎት በማድነቅ እና በወቅቱ በኢትዮጵያ ታሪክ የተጫወቱትን ሚና መሰረት በማድረግ ጣይቱ በሚል ርዕስ ቲያትር አቅርባለች። አቶ ሸዋረገድ እኔም በእናቴ ሴት እኮ ነኝ የሚለውን የገሞራውን ግጥም ውብ በሆነ አቀራረብ ለታዳሚው አሰምተዋል። ጎይቶም ቢሆን ለዶችቬለ ራዲዮ ፍራንክፈርት ከተማ ጀርመን አድማጮች አራት ርዕሰ ጉዳዮች ላይ ያተኮረው የዜና መጽሄት ጥንቅር በዚሁ ተጠናቀቀ።